በቅድሚያም ዋናው ዜና በደቡብ ምዕራብ ኒጀር ትናንት በተጣለ ጥቃት ሶስት የዩኤስ አሜሪካ ጦር ልዩ ግብረ ኃይል ኮማንዶ ወታደሮች መገደላቸውን አሜሪካውያን ባለሥልጣናት አስታወቁ። ጥቃቱን የጣሉት ከአልቃይዳ ጋር ቅርበት ያላቸው በማግሬብ የሚንቀሳቀሱ ሚሊሻዎች ናቸውም ብለዋል። በየመን በስደት የሚገኙ ሶማሊያውያን በዚችው ሀገር የተስፋፋውን የኮሌራ በሽታና ረሃብን በመሸሽ ወደ ትውልድ ሀገራቸው መመለስ መጀመራቸውን የተባበሩት መንግስታት ድርጅት ዛሬ አስታወቀ። የስፓኝ ህገ መንግስታዊ ፍርድ ቤት የካታላን መሪዎች የግዛቱን ነጻነት ሊያውጁበት ይችሉ ይሆናል የተባለውን ለፊታችን ሰኞ የጠሩትን የምክር ቤት ስብሰባ በዛሬው ለታገደ። ዜናው በዝርዝር ሶስት የዩኤስ አሜሪካ ጦር ልዩ ግብረ ሀይል ኮማንዶ ወታደሮች ትናንት በደቡብ ምዕራብ ኒጀር በተጣለባቸው ጥቃት መገደላቸውንና ሌሎች ሁለት መቁሰላቸውንም አሜሪካውያን ባለስልጣናት አስታወቁ። ስማቸው እንዲጠቀስ ያልፈለጉት ባለስልጣናት እንደተናገሩት ጥቃቱን የጣሉት ከአልቃይዳ ጋር ቅርበት ያላቸው በማግሬብ የሚንቀሳቀሱ ሚሊሻዎች ናቸው። የዩኤስ አሜሪካ የአፍሪቃ እዝ ባወጣው መግለጫ መሰረት ወታደሮቹ ጥቃት የተሰነዘረባቸው ከኒጀር ጦር አባላት ጋር በአንድነት ማሊ ድንበር አቅራቢያ በምትገኘው የኒጀር መዲና ኒያሜ ሰሜናዊ ከፊል ጥበቃ ያደርጉ በነበረበት ጊዜ ነው። የዩኤስ አሜሪካውያኑ ጦር ልዩ ግብረ ኃይል በኒጀር የሚገኘው ለሀገሪቱ ጦር ኃይላት የጸጥታ ጥበቃ ስልጠና እና ድጋፍን ለመስጠት መሆኑን የአፍሪቃ እዝ አክሎ አስታውቋል። የእርስ በርስ ጦርነት ባመሰቃቀላት የመን በስደት የሚገኙ ሶማሊያውያን በዚያ የተስፋፋውን የኮሌራ በሽታና ረሃብን በመሸሽ ወደ ትውልድ ሀገራቸው መመለስ መጀመራቸውን የተባበሩት መንግስታት ድርጅት ዛሬ አስታወቀ። በተባበሩት መንግስታት የስደተኞች ጉዳይ ተመልካች መስሪያ ቤት በምህፃሩ ዩኤንኤችሲአር ዘገባ መሰረት ወደ አስር ሺህ የሚጠጉ ሶማሊያውያን ከጦርነትና ድህነት ለማምለጥ ሲሉ ወደ ለቀቋት ሀገራቸው በሚቀጥሉት ቅርብ ጊዜያት ይመለሳሉ ተብሎ ይጠበቃል። በየመን ተገን ከጠየቁት ስደተኞች መካከልም ሶማሊያውያኑ ዘጠና አንድ ከመቶውን ሲሸፍኑ 256 ሺህ የሚሆኑ በአሁኑ ጊዜ በመጠለያ ጣቢያዎች ውስጥ ይገኛሉ። ሶማሊያውያን ስደተኞችን ያሳፈሩ ዩኤንኤችሲአር እና የተባበሩት መንግስታት ድርጅት የፍልሰት ጉዳይ ተመልካች መስሪያ ቤት በምህጻሩ አይኦኤም የተከራዩዋቸው ሁለት ጀልባዎች ሶማሊያውያኑን ይዘው ባለፈው እሁድ ከየመን የኤደን ወደብ ወደ በርበራ ወደብ ተጉዘዋል። ሶስተኛው ጀልባ ደግሞ ከጥቂት ሳምንታት በኋላ ከ16 እስከ 18 ሰዓት የሚወስደውን ከየመን እስከ በርበራ ወደብ ያለውን ጉዞ እንደሚጀምር የተባበሩት መንግስታት ድርጅት መስሪያ ቤቶች አመልክተዋል። የስፓኝ መንግስት በሰሜን ምስራቅ የሀገሩ ከፊል ከሚገኘው የካታላን ግዛት ተገንጣይ መሪዎች ጋር እንዲወያይ ከግዛቱ የቀረበለትን ሐሳብ ውድቅ አደረገ። ግዛቱን ከስፓኝ ለመገንጠልና ነፃ መንግስት ለማቋቋም የሚፈልጉ የካታላን መሪዎች ባለፈው እሁድ አከራካሪ ህዝበ ውሳኔ ካካሄዱ ወዲህ ከስፓኝ ማዕከላዊ መንግስት ጋር ውጥረቱ ተካሯል። በመዲናይቱ ማድሪድ የሚገኘው ማዕከላዊ መንግስት ህገወጥ በሚለው የካታላን ህዝበ ውሳኔ ጉዳይ ላይ እንደማይወያይና በድርድር ሀሳብም እንደማይታለል ባወጣው መግለጫ አስታውቋል። የካታላን ግዛት መሪ ካርለስ ፑይጂ ዴሞንት ጠቅላይ ሚኒስትር ማሪያኖ ራሆይ ለሚመሩት የስፓኝ መንግስት አዲስ የድርድር ጥሪ ቢያቀርቡም ግዛቱ ነጻነቱን ማወጁ እንደማይቀር ግልጽ አድርገዋል። በተያያዘ ዜናም በእሁዱ ህዝበ ውሳኔ ወቅት ለታየው የኃይል እርምጃ ተጠያቂ የተባለው ማዕከላዊ የስፓኝ መንግስት በካታላን ግዛት ያሰማራው ብሔራዊ ፖሊስ ግዛቱን ለቆ መውጣቱ ተገልጿል። ይህ በዚህ እንዳለ የካታላን መሪዎች የግዛቱን ነጻነት ሊያውጁበት ይችሉ ይሆናል የተባለውን ለፊታችን ሰኞ የጠሩትን የምክር ቤት ስብሰባ የስፓኝ ህገ መንግስታዊ ፍርድ ቤት በዛሬው ዕለት ማገዱን የተያይዞ የወጣው ዜና አመልክቷል። ይህ ዜና የሚተላለፍላችሁ ቦን ከሚገኘው ዶይቸቬለ ነው። በኢራቅ ኩርዳውያን ለነጻነት ህዝበ ውሳኔ ካካሄዱ በኋላ በመወዛገብ ላይ የሚገኙትን የኢራቅ መንግስትንና የኩርድ ባለስልጣናትን ለማቀራረብ ፈረንሳይ የሽምግልና ጥረት ለመጫወት ሀሳብ አቀረበች። የፈረንሳይ ፕሬዚደንት ኤማኑዌል ማክሮን ይህንን ሐሳብ ያቀረቡት የባግዳድ መንግስት ህገ ወጥ ካለው የኩርድ ውሳኔ ህዝብ በኋላ ለመጀመሪያ ጊዜ ወደ ውጭ ሀገር ለጉብኝት የወጡትን የኢራቅ ጠቅላይ ሚኒስትር ሃይዳር አባዲን ዛሬ በፓሪስ የኤሊዜ ቤተ መንግሥት ባስተናገዱበት ጊዜ ነው። የኢራቅ መንግስት ህዝበ ውሳኔውን ተከትሎ በኩርድ ግዛት አስተዳደር ላይ ማዕቀብ ጥሏል። የኢራቅ ጠቅላይ ሚኒስትር ሀይደር አባዲ የኩርዳውያንን የነጻነት ፍላጎት ህገ መንግስቱን በተከተለ መንገድ እስከ ተደረገ ድረስ ሊረዱት እንደሚችሉ በመግለጽ ከኩርዳውያን ጋር የኃይል እርምጃ ውስጥ መግባት እንደማይፈልጉ ከፈረንሳይ ፕሬዚደንት ጋር በጋራ በሰጡት መግለጫ አስታውቀዋል። የአውሮፓ ምክር ቤት አንድ የአውሮፓውያን አቃቢያን ህግ ጽህፈት ቤት እንዲቋቋም ዛሬ በከፍተኛ ድምፅ ወሰነ። ሀያ የአውሮፓ ህብረት አባል ሀገራት የፍትህ ሚኒስትሮች ለብዙ ዓመታት ከተደራደሩ በኋላ ነበር እዚህ ውሳኔ ላይ የተደረሰው። ይኸው መቀመጫውን በላግዘምበርግ የሚያደርገው አዲሱ የአውሮፓውያን አቃቢያን ህግ ጽህፈት ቤት በምህፃሩ ኤፖ የሚል መጠሪያ የሚኖረው መስሪያ ቤት የአውሮጳ ህብረት ገንዘብ አላግባብ የሚባክንበትን ድርጊት ይከታተላል። አዲሱ ጽህፈት ቤት ከሚቀጥሉት ሶስት እስከ አራት ዓመት ባለው ጊዜ ውስጥ ስራውን ይጀምራል ተብሎ ይጠበቃል። በደቡብ ምዕራብ ፓኪስታን አንድ አጥፍቶ ጠፊ በአንድ የሱፊ ቤተ ጸሎት ላይ ዛሬ ራሱን በፈንጂ ባነጎደበት ጥቃት 13 ሰዎች ገድሎ ቢያንስ 20 ማቁሰሉን የአካባቢው ባለሥልጣናት ገለጹ። አጥፍቶ ጠፊው ፓኪስታንን ከኢራንና ከአፍጋኒስታን ጋር በሚያዋስነው ድንበር አካባቢ በሚገኘው በባሎክስታን ግዛት አንድ ቀበሌ ያለ የእምነት ቦታን ይጠብቁ የነበሩ ፖሊሶች ክትትል ሲያደርጉበት የታጠቀውን ቦምብ እንዳፈነዳው የባሎክስታን መስተዳድር ቃል አቀባይ አንዋር አልሃቅ ካካር ለፈረንሳይ ዜና ወኪል አኤፍፔ ነግረዋል። ይህ ዶይቸ ቬለ ነው። ዜናውን ለማብቃት ዋናው ዜና በድጋሚ እነሆ በደቡብ ምዕራብ ኒጀር ትናንት በተጣለ ጥቃት ሶስት የዩኤስ አሜሪካ ጦር ልዩ ግብረ ኃይል ኮማንዶ ወታደሮች መገደላቸውን አሜሪካውያን ባለስልጣናት አስታወቁ። ጥቃቱን የጣሉት ከአልቃይዳ ጋር ቅርበት ያላቸው በማግሬብ የሚንቀሳቀሱ ሚሊሻዎች ናቸውም ተብሏል። በየመን በስደት የሚገኙ ሶማሊያውያን በዚችው ሀገሪት ተስፋፋውን የኮሌራ በሽታና ረሃብን በመሸሽ ወደ ትውልድ ሀገራቸው መመለስ መጀመራቸውን የተባበሩት መንግስታት ድርጅት ዛሬ አስታወቀ። የስፓኝ ህገ መንግስታዊ ፍርድ ቤት የካታላን ግዛት መሪዎች የግዛቱን ነጻነት ሊያውጁበት ይችሉ ይሆናል የተባለውን ለፊታችን ሰኞ የጠሩትን የምክር ቤት ስብሰባ በዛሬው ዕለት አገደ። የዜናው መልእክት እዚህ ላይ አበቃ።